የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቀድሚያ ርዕሶቹን። በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር በአዳዲስ ተሿሚዎች ለመቀየር ህወሓት ከሚመለከታቸው አካላት ጋር ውይይት እንደሚጀምር የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ገለጹ። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር በበኩሉ ከአስተዳደሩ እውቅና ውጭ ማንኛውም ስብሰባ እንዳይደረግ የስራ መመሪያ አሰራጭቷል። የሶማሊያ አቬሽን ባለስልጣን የኢትዮጵያ አየር መንገድ ወደ አገሪቱ የሚያደርገውን በረራ ሊያግድ እንደሚችል ገለጸ። በቅርቡ በተፈጸመው የሶማሌ ላንድ እና የኢትዮጵያ ስምምነት የተፈጠረው አለመግባባት ውጤት ነው ተብሏል። በአማራ ክልል ሁለት ዞኖች የመሬት መንሸራተት በሰብልና በመኖሪያ ቤቶች ላይ ጉዳት ማድረሱን የየዞኖቹ ባለስልጣናት ገለጹ የኬንያ ፖሊስ ከስር ያመለጠ አንድ ተጠርጣሪን ለጠቆመ የገንዘብ ወሮታ እንደሚከፍል አስታወቀ ተጠርጣሪው ከ ከአርባ በላይ ሴቶችን በመግደል ተጠርጥሮ በስር ላይ የሚገኝ ነበር ዜናው በዝርዝር በአቶ ጌታቸው ረዳ የሚመራውን የትግራይ ጊዜያዊ አስተዳደር በአዳዲስ ተሿሚዎች ለመቀየር ህወሓት ከሚመለከታቸው አካላት ጋር ውይይት እንደሚጀምር የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ከፍተኛ አመራሮቹ እንዲሁም አባላቱ በከፊል ያልተሳተፉበት የሰባት ቀኑ የህዝባዊ ወያነ ሀርነት ትግራይ ጉባኤ መጠናቀቁን ተከትሎ የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት ነሐሴ 15 ቀን 2016 ዓ ም ለጋዜጠኞች በሰጡት መግለጫ ከዚህ ቀደም ህዋትን ወክለው በትግራይ ጊዜያዊ አስተዳደር የገቡ አመራሮች በአሁኑ ጊዜ ባለመሳተፋቸውና ባለመመረጣቸው ህዋትን እንደማይወክሉ ገልጸዋል። በመሆኑም አስቀድሞ ህዋትን ወክሎ ወደ ትግራይ ጊዜያዊ አስተዳደር የገባው አመራር በአሁኑ ወቅት ከህዋት ጋር በመለያየቱ አንዳንድ ለውጦችን ለማድረግ ጊዜያዊ አስተዳደሩ ከቋቋሙት አባላት ጋር ውይይት ያደርጋል ብለዋል። ክፍፍል ላይ ሆኖ ጉባኤ ያደረገውና አዲስ አመራር መምረጡን ያስታወቀው ህወሀት ፓርቲው በትግራይ ጊዜያዊ አስተዳደር ስላለው ውክልናም ከፌዴራል መንግስቱ ጋር እንደሚነጋገር ሊቀመንበሩ ገልጸዋል። ተስማምተ ነው የምታደርገው ማለት ነው። ስለዚህ አንድ ደረጃ ውይይት ያስፈልጋል ማለት ከማጋ ይህን ጊዜያዊ አስተዳደር ከአቋቋሙት ወገኖች አንዱ ህወሀት ነው የምሳ ሲደመርአን የሰራዊት አለ የምሁራን አለ ያው ተቃዋሚ ድርጅት አንድ ድርጅት ነው ያለው እዛ፣ በውይይት ልንሄደው የሚችል ርቀት እንሄዳለን። ሁለተኛ ደግሞ ከፌዴራል መንግስት ስምነት አለ፣ ከፌዴራል መንግስቱ መነጋገር አለበት። እኛ ትግራይ ውስጥ ብቻም ጨርሰው አይደለም። ስለዚህ አሁን ወደ ውይይት እንገባለን ነው እንጂ ኃላፊነቱ የኛ ነው። የእኛ ስለሆነ ደግሞ ጊዜው አስተዳደሩ በእኛ ተወካያች ነው መያዝ ያለበት ቦታ በአቶ ጌታቸው ረዳ የሚመራው የትግራይ ጊዜ አስተዳደር በበኩሉ ከአስተዳደሩ እውቅና ውጭ ማንም ስብሰባ እንዳያደርግ የስራ መመሪያ አሰራጭቷል። የፓርቲውን ከፍተኛ አመራሮች በከፋፈለው የህወሓት ጉባኤ የፓርቲው ምክትል ሊቀመንበርና የክልሉ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን ጨምሮ 17 የማዕከላዊ ኮሚቴ አባላት በዚህ ጉባኤ ሳይገኙ መቅረታቸው ይታወሳል። የሶማሊያ ሲቪል አቪሽን የኢትዮጵያ አየር መንገድ ወደ ሀገሪቱ የሚያደርገውን በረራ ሊያግድ እንደሚችል ገለጸ። በቅርቡ በሶማሌላንድ እና በኢትዮጵያ የተደረገውን የወደብ ስምምነት የፈጠረው አለመግባባት ነው ተብሏል። የሀገሪቱ የመንግስት መገናኛ ብዙሃን ትናንት እንዳስታወቀው የሶማሊያ አቬሽን ባለስልጣን የኢትዮጵያ አየር መንገድ ወደ ሀገሪቱ የሚያደርገውን በረራ ሊያግድ እንደሚችል አስታውቋል። እንደዘገባው እርምጃው በቅርቡ በተፈረመው የሶማሌላንድ ና የኢትዮጵያ ስምምነት ሳቢያ የተፈጠረው አለመግባባት የመጨረሻ ድርጊት ነው ብሏል። የሶማሊያ ሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ከዚህ ቀደም በለዋሏዊነት ጉዳዮች ላይ የተነሱ ቅሬታዎችን አልፈታም ማለቱንም ዘገባው አመልክቷል። የኢትዮጵያ አየር መንገድ ወደ ሶማሌላንድ አርጌሳ እንዲሁም ወደ ሶማሊያ ዋና ከተማ ሞቃዲሾና ወደ አራት የሶማሊያ ከተሞች በረራ ያደርጋል። ሶማሌላንድ በጎርጎሪያኑ ያለፈው ጥር ወር ወደ ቫልባ ኢትዮጵያ ጋር የባህር ኃይል ጦር ሰፈር እንድታቋቁም ስምምነት ካደረገች በኋላ ሁለቱ የአፍሪቃ ቀንድ ሀገሮች ፍጥጫ ውስጥ ገብተው ቆይተዋል። ስምምነቱ ሶማሊያ የግዛቱ ዋና አካል አድርጋ በምትወስደው አካባቢ ኢትዮጵያ ወደብና የትራንስፖርት አገልግሎት እንድትገነባ የሚያስችል ነበር። በአማራ ክልል ሁለት ዞኖች የመሬት መንሸራተት በሰብልና በመኖሪያ ቤቶች ላይ ጉዳት ማድረሱን የየዞኖቹ ባለስልጣናት ገለጹ በክልሉ ሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ተጠሪ መምሪያ ኃላፊ የሆኑት አቶ አበባው መለሰ ለዶች ብለን እንደተናገሩት በዞኑ በስምንት ወረዳዎች የመሬት መንሸራተት አደጋ ተከስቷል ወደ ስምንት ወረዳዎች ላይ ተከስቷል ቀወት መዝቀያ አንኮበር ፍራታና ግድም አንጉለላ ጣራ ባሶ፣ ጣርማ በር እና መንዝ ማማ ላይ የጉዳት መጠኑ የተለያየ ቢሆንም እንኳ በስምንት ወረዳ በአስራ አራት ቀበሌዎች ላይ እንደዚህ መሬት መንሸራት አደጋ ተከስቷል። በዚህም ከ264 ሄክታር ማሳ ላይ የነበረ ሰብል ወድሟል። 166 ቤቶች ፈርሰዋል። አምስት ሄክታር የግዝጦች መሬት፣ የውሃ ተቋማትና መንገዶች ለብልሽት መዳረጋቸውንም ኃላፊው አብራርተዋል። በክልሉ በሚታየው የጸጥታ ችግር ምክንያት አደጋው ስለደረሰባቸው ሰዎች የተጠቃለለ መረጃ ለመገኘቱን የገለጹት ኃላፊው በኤፍራታና ጣምራ ብር ወረዳዎች 218 የቤተሰብ አባራዎች በከፍተኛ ችግር ላይ መሆናቸውንም ገልጸዋል። ዚሁ ክልል ዋገምራ ብሔረሰብ አስተዳደር ዞንም ባለፉት ሶስት ቀናት የጣለው ከባድ ዝናብ ባስከተለው ናዳ ደሃና ወረዳን ከሰቆጣ የሚያገናኘው ዋና ጎዳና አገልግሎቱ መቋረጡን በሰብልና በመኖሪያ ቤቶች ላይ ጉዳት መድረሱን ያስተዳደሩ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አቶ ምህረት መላኩ አመልክተዋል። በሰዎች ላይ እስካሁን የሞት ጉዳት አለመድረሱን ያመለከቱት አቶ ምህረት 80 እንስሳት በናደው ሞተዋል፣ 14 ቤቶች ደግሞ መፍረሳቸውን ገልጠዋል። በ2700 ሄክታር መሬት ላይ የተዘራ ሰብል ወድሟል፣ 93 ሰዎች ደግሞ ከአካባቢው እንዲለቁ ተደርጓል። የኬንያ ፖሊስ ከስር ያመለጠ አንድ ተጠርጣሪን ለጠቆመ የገንዘብ ወሮታ እንደሚከፈል አስታወቀ። ተጠርጣሪው ከአልባብ ላይ ሴቶችን በመግደል ተጠርጥሮ የታሰረ ነበር። አጃንስ ፍራንስ ፕሬስ ዘገባ በርካታ ሴቶችን በመግደልና አካል ቆራርጦ በመጣል የተከሰሰው ኮሊንስ ጁማሲሲ ከ12 ኤርትራውያን ጋር በመሆን ነበር ከስር ያመለጠው። እንደ ዘገባው በኬንያ ዋና ከተማ ናይሮቢ በሚገኘው ምኩሩ ሰፈር በሚገኝ የቆሻሻ መጣያ በአሰቃቂ ሁኔታ የተገደሉ በርካታ የሴት አስከሬኖች መገኘቱን ተከትሎ ነበር። የ33 ዓመቱ ጁማይ ሲሲ ተጠርጥሮ በቁጥጥር ስር የዋለው የሟቾቹ አስከሬን ከተገኘበት መቶ ሜትር ርቀት የሚገኝ አንድ ፖሊስ ጣቢያን ሰብሮ ካመለጠ ካለፈው ማክሰኞ ወዲህ ደግሞ ፖሊስ ተጠርጣሪውን ማደን ጀምሯል። ይህንን ተከትሎ የኬንያ ፖሊስ ዛሬ እንዳስታወቀው ተጠርጣሪውን በቁጥጥር ስር ለመዋል መረጃ ለሚሰጥ ሰው ዳጎስ ያለ የገንዘብ ሽልማት ማዘጋጀቱን ገልጿል። የገንዘቡን ቁጥር ግን በውል አላመለከተም። ተጠርጣሪው ከጎርጎሪያኑ 2022 ዓመተ ምሕረት ጀምሮ በሁለት ዓመት ጊዜ ውስጥ ባለቤቱን ጨምሮ 42 ሴቶችን መግደሉን የኬንያ ፖሊስ ገልጿል። ተጠርጣሪው ከእስር ቤት እንዲያመልጥ በማድረግ የተጠረጠሩ አምስት የፖሊስ መኮንኖች ሮብ ዕለት ፍርድ ቤት ቀርበው የነበረ ቢሆንም በ200 ሺህ የኬንያ ሽልንግ ዋስትና መለቀቃቸው ታውቋል። አቃቢ ሕጎች ግን ለ14 ቀናት በእስር እንዲቆይ ትእዛዝ ሰጥተው ነበር ተብሏል። በናይሮቢ ከፍተኛ ወንጀል የተጠረጠረ ግለሰብ ከታሰረበት ሲያመልጥ በስድስት ወራት ውስጥ ይህ ለሁለተኛ ጊዜ መሆኑንም ዘገባው አመልክቷል። ይህ ዶቸበለ ነው። ታሊባን የተባበሩት መንግስታት የሰብአዊ መብቶች ልዩ ዘጋቢን ወደ አፍጋኒስታን እንዳይገባ ገደች። በአፍጋኒስታን የተባበሩት መንግስታት የሰብአዊ መብት ልዩ ዘጋቢ ሪቻርድ ቤኔት በታሊባን መታገዳቸውን ስራቸውን እንደማያደናቅፈው ተናግረዋል። ታሊባን የተባበሩት መንግስታት የሰብአዊ መብት ልዩ ዘጋቢ የተሾመው በአፍጋኒስታን ፕሮፓጋንዳ እንዲያሰራጭ ስለሆነና ቃሉንም የምናምነው ስላልሆነ ነው ሲል ታሊባን ገልጿል። በአፍጋኒስታን የተባበሩት መንግስታት የሰብአዊ መብቶች ልዩ ዘጋቢ ሪቻርድ ቤኔት በታሊባን መታገዳቸው ስራቸውን እንደማያደናቅፈው ተናግረዋል። የታሊባን ውሳኔ አጥብቀው ያወገዙት ቤኔት ከታሊባን ባለስልጣናት ጋር በግልጽ ለመነጋገር ቢፈልጉም አለመሳካቱን ገልጸዋል። ባለስልጣናቱ ውሳኔያቸውን ደግመው እንዲያጤኑትም ጠይቀዋል። ያም ሆኖ መታገዳቸው በሀገሪቱ ያለውን የሰብአዊ መብት ሁኔታ ከማጋለጥ እንደማይከለክላቸው ገልጸዋል። ወግ አጥባቂው እስላማዊ ቡድን ታሊባን ከዛሬ ሶስት አመት በፊት አፍጋኒስታን ከተቆጣጠረ ወዲህ ሴቶችን ከእይታ በማገድና ከህብረተሰቡ እንዲገለሉ በማድረጉ በሰብአዊ መብት ተሟጋቾች ዘንድ በርካታ ትችት እየደረሰበት ነው። በታሊባን አስተዳደር ሴቶች በአፍጋኒስታን በትምህርት ቤት ወይም በስራ ላይ እንዳይሰማሩ እገዳ ተጥሎባቸዋል። ይህም ዓለም አቀፉ ማህበረሰብ ታሊባንን እንደ ህጋዊ ገዥ እውቅና እንዳይሰጥ አድርጎታል። ይህ ዶቼ ቬለ ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን በድጋሜ ላስታውሳችሁ። በአቶ ጌታቸው ረዳ የሚመራውን የትግራይን ጊዜያዊ አስተዳደር በአዳዲስ ተሿሚዎች ለመቀየር ህወሓት ከሚመለከታቸው አካላት ጋር ውይይት እንደሚጀምር የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። በአቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር በበኩሉ ከአስተዳደሩ እውቅና ውጪ ማንኛውም ስብሰባ እንዳይካሄድ የስራ መመሪያ አሰራጅቷል። የሶማሌ ሲቪል አቪዬሽን ባለስልጣን የኢትዮጵያ አየር መንገድ ወደ አገሪቱ የሚያደርገውን በረራ ሊያግድ እንደሚችል ገልጿል። እርምጃው በቅርቡ በተፈጸመው የሶማሌላንድ እና የኢትዮጵያ ስምምነት የተፈጠረው አለመግባባት ውጤት ነው ተብሏል። በአማራ ክልል ሁለት ዞኖች የመሬት መንሸራተት በሰብልና በመኖሪያ ቤቶች ላይ ጉዳት ማድረሱን የየዞኖቹ ባለስልጣን ገለጹ። የኬንያ ፖሊስ ከእስር ያመለጠ አንድ ተጠርጣሪን ለጠቆመ የገንዘብ ወሮታ እንደሚከፍል አስታወቀ። ተጠርጣሪው ከአርባ በላይ ሴቶችን በመግደል ተጠርጥሮ በእስር የሚገኝ እንደነበረም ተገልጿል። ዜናው አበቃ። ለዓለም ዋና ዋና ዜና ፀሐይ ጫኔን አመሰግናለሁ።